የዓለም ሕዝብ የ2020 አዲስ ዓመትን የዘመን ለውጥ በደስታ ሲቀበል ከፊቱ ምን አይነት ነውጥ ይጠብቀው እንደነበር ከቶንም እሳቤ አልነበረውም። ሆኖም የጦር ጀኔራል ግድያ፣ ፕሬዚደንታዊ ክስ፣ የንግሥታዊ ቤተሰብ ንጠላ፣ የእንግሊዝ ከአውሮፓ ልየታና ሉላዊ ወረርሽኝ ከፋሲካ በፊት ተከስተዋል። ጥቂቶች ግና መካከለኛው ምስራቅ ውስጥ ተፈጥሮ ያለው ውጥረት ምን እንደሚያስከትል ያውቁ ነበር። ጃንዋሪ ሶስት ፕሬዚደንት ትራምፕ ትናንት ማታ በእኔ አመራር የዩናይትድ ስቴትስ ጦር እንከናልባ በሆነ መንገድ በዓለም አንድ ቁጥር አሸባሪ የሆነውን ቃሲም ሶሌማንን ስኬታማ በሆነ መንገድ አስወግዷል በማለት የኢራኑን ጀኔራል መገደል አስታወቁ። በእንግሊዛውያን ዘንድ የሀገረ እንግሊዝ ከአውሮፓ ሕብረት በወርሃ ፌብርዋሪ መለየት ለረጅም ጊዜ ሲጠበቅ የነበረ በመሆኑ አጀብ ባያሰኝም ፖለቲካዊ ፍችውን አከናውኗል። የልዑል ሀሪና ባለቤቱ ልዕልት ሜጋን ማርክል ከንግሥታዊ ቤተሰብ የመለየት ዜና እውነታነት ግና ያገረ እንግሊዝን ትኩስ ሻይ ለቅዝቃዜ ዳርጓል። ዩናይትድ ስቴትስ ውስጥ ምንም እንኳ የዶናልድ ትራምፕ ዋይት የኢራኑን ጄኔራል ግድያ በድል ቢያስተጋባም ፕሬዚደንቱን በከፍተኛ ወንጀል ተከሳሽ ከማድረግ ግና አላተረፈም። እርግጥ ነው የህግ መወሰኛው ምክር ቤት በአብላጫ ወንበር የተያዘው እሳቸው በሚመሩት የሪፐብሊካን ፓርቲ በመሆኑ ፕሬዚደንታዊ መንበራቸው ተጠብቆላቸዋል። ግና ስማቸው ለክስ በቀረቡ የአሜሪካውያን ፕሬዚደንቶች የታሪክ ባሕረ መዝገብ ውስጥ ሰፍሯል። ይሁን እንጂ እኒህ ኩነቶች ድፍን ዓለምን ባወከውና አሁንም ድረስ አስጨንቆ ባለው የኮሮና ቫይረስ ወረርሽኝ ፈጥነው ተዘንግተዋል። በወርሃ ማርች የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኮሮና ቫይረስ በዓለም ላይ መሰራጨትን አስታወቁ። የቫይረሱ ምንጭም ውሃን ቻይና መሆኑ ተነገረ። የጤና ባለስልጣናትና መንግስታት ወረርሽኙን ለመፋለመ ለመፋለም ተነሳሱ። ቫይረሱ ቀድሞ የእስያ አገራትን ወሮ አጠቃ። አውሮፓና ዩናይትድ ስቴትስ ዘልቆ ሕይወት ከመንጠቁ በፊትም መካከለኛው ምስራቅ ላይ ተስፋፋ። የአፍሪካም እጣፈንታ የተለየ አልሆነም። የጣሊያን ሆስፒታሎች በቫይረሱ በተጠቁ ህመምተኞች ተጨናነቁ። የጽኑ ህመምተኞች ክፍሎች መያዝ ከሚችሉት በላይ ሆነ። የጤና ባለስልጣናት በሺዎች የሚቆጠሩ ህይወቶችን ማትረፍ ተሳናቸው፣ እነሱም ለሰለባነት ተዳረጉ። በሀገር እንግሊዝ ወረርሽኙ ከቶሆንም እስከ ጠቅላይ ሚኒስትሩ ቢሮ ዘልቆ ቦሪስ ጆንሰንን ከሌሎች ተጠቂዎች ጋር ለጽኑ ህመምተኝነት ዳረገ። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አደን ቫይረሱን ለመከላከል ብቻ ሳይሆን ከቶውንም ካገረ ኒውዚላንድ ለማጥፋት ቆርጠው ተነሱ። እንዳሉትም ከምዕራቡ ዓለም ኮሮና ቫይረስን በማጥፋት ኒውዚላንድን የመጀመሪያዋ አገር ማድረግ ቻሉ። በአንጻሩ የዩናይትድ ስቴትስ እስከ ዲሴምበር 11 ድረስ ባሉት ወራት ከ15 ሚሊዮን በላይ ሕዝቧ በቫይረሱ ሲጠቃ 290 ሺህ ዜጎቿ ሕይወታቸውን አጥተዋል። በ2020 ፍጻሜ ላይም 300 ሺህ የሚደርሱ አሜሪካውያን ሕይወታቸውን በኮሮና ቫይረስ እንደሚያጡ ይጠበቃል። እርግጥ ነው የዶናልድ ትራምፕ በረኪነ ኮሮና ቫይረስን ያጠፋል፣ ሃይድሮክሲ ያሽራል፣ በጋ ሲመጣ ቫይረሱ ብን ብሎ ይጠፋል የሚሉ መልእክቶች የጤና ባለሙያዎችን ጥረቶች አሰናክሏል። ህንድና ብራዚልም ከአሜሪካ ቀጥሎ በዓለም ላይ በብርቱ በቫይረሱ የተጠቁ አገራት ሆነዋል። አውስትሬሊያ በተለይም ሜልበርን ለወራት በብርቱ የኮሮና ቫይረስ ገደቦች የህይወት ለውጥ በኋላ ቫይረሱን ተቆጣጥራ ለእፎይታ በቅታለች። በሀገር ኢትዮጵያም ለመካሄድ ታስቦ የነበረው አገራዊ ምርጫ በወረርሽኙ ሳቢያ ለዘጠኝ ወራት እንዲተላለፍ መደረጉ በፌዴራል መንግስቱና የትግራይ ክልላዊ መንግስት ዘንድ ዛሬ ለደረሱበት ወታደራዊ ፍልሚያ አንዱ አስባብ ሆኗል። ዓለምን ያራደው የጆርጅ ፍሎይድ የመጨረሻ ቃሎች መተንፈስ አልችልም፣ በብርቱ ሀዘን የተደመጠውም በዚሁ ሁለት ሺህ ሃያ ነበር። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።